ሱስ አስያዥ እጽ በህጋዊ መንገድ በሁሉ ቦታ ይገኛል። ለምሳሌ እንደ ቡና፣ የአልኮል መጠጥ፣ ሲጃራ እንዲሁም መድኃኒት ውስጥ ሁሉ ሱስ አስያሽ እጽ አለ። እንደ ካናቢስ፣ ሄሮይን እንዲሁም ክሪስታል ሜት የመሳሰሉት አይነት እጾች ደግሞ ህጋዊ ካልሆኑት እጾች መካከል ይመደባሉ። በዚህም ምክንያት የእጽ ንግድ ህጋዊና ህገ ወጥ ተብሎ ተከፍሏል። እጽን በህገ ወጥ መንገድ ለንግድ ማቅረብ በመከልከሉ ምክንያት ዋጋው በጣም እንዲነር ሆኗል። ቢሆንም ምንም እንኳ ዋጋው ቢኖርም ሰዎች ይህንን በህገ ወጥ የሚሸጥ እጽ ከመግዛት አልተቆጠቡም። እንደተባበሩት መንግስታት ድርጅት ጥናት በጎርጎሮሳዊው 2014 ወደ 250 ሚሊዮን የሚሆኑ ሰዎች ይህን ሱስ አስያዥ እጽ ተጠቅመዋል። ይህ በህገ ወጥ መንገድ የሚሸጠው እጽ በጣም ተፈላጊ በመሆኑ ግዙፍ ህገ ወጥ ገበያን አስፋፍቷል። ስለዚህ የእጽን ንግድ የሚቆጣጠር ፖሊሲ እንደሚያስፈልግ ተመልክተዋል። የእጽ ፖሊሲ ከእድገት ጋርም የተያያዘ ነው። ምክንያቱም በብዙ የዓለም ክፍሉ ክፍሎች ህገ ወጥ የእጽ ምርት ኢኮኖሚውን ኢኮኖሚውን በማሳደግና ለትናንሽ ገበሬዎች የኑሮ ዋስትናን በመስጠት ትልቅ ሚናን ይጫወታል። የእጽ ንግድ ከጤና ጋርም የተያያዘ ነው። ምክንያቱም በብዙ አገሮች የእፅ ሱሰኞች ከሱሳቸው እንዲላቀቁ ወደ ሕክምና ከመወሰድ ይልቅ ወደ እስር ቤት ይወረወራሉ። አሊያም እጽን የሚወጉበትን መርፌ የሚያድል መርሃ ግብር ባለመኖሩ የሳምባ ነቀርሳን፣ የኤችአይቪ ኤድስ በሽታዎችን ያስፋፋሉ። የእጽ ፖሊሲ የደህንነት ጥያቄንም ይነካል። የአውሮፓ ፖሊስ ኦይሮፖል ሚያዝያ ወር መጀመሪያ ባወጣው ዘገባ የእጽ ንግድ ከሚያስገኘው ገቢ አንድ ሶስተኛ የተደራጁ ህገወጥ ነጋዴዎች ስለያዙት ብቻ ሳይሆን የሽብርተኛ ድርጅቶችም በእጽ ንግድ ገንዘብን ስለሚያገኙበት ጭምር ነው። እጽን በሚመለከት በዓለም አቀፍ ደረጃ ባለፈው ማክሰኞ በተባበሩት መንግስታት ድርጅት የተጀመረው ውይይት ከ18 ዓመት በኋላ የመጀመሪያው መሆኑ ነው። ይህ ለሶስት ቀናት የዘለቀውን ስብሰባ እንዲካሄድ ያነሳሱት ሀገራት ደግሞ ሜክሲኮ፣ ኮሎምቢያ ና ጓቲማላ ነበሩ። ሀገራቱ ለሃምሳ ዓመታት በየጊዜው እያደገ የመጣውን የእዝ ጦርነት ባለማሸነፋቸውና የብዙ ሰው ህይወት በመቀጠፉ ምክንያት ሁኔታው አሳሳቢ ሆኖ ነው ያገኙት። በሜክሲኮ ስለሚታየው የእጽ ንግድ ጉዳይ ጥናት የሚያደርጉት ዩኤስ አሜሪካው ጸሐፊ ዶን ዊልሶፍ ጉዳዩ ምንም እንዳላስደነቃቸው ነው የተናገሩት። ላቲን አሜሪካ የእጽ ዝውውርን ለመከላከል በወሰደችው እርምጃ በዓለም አቀፍ ደረጃ ከማንኛውም አህጉር ይበልጥ በደሟ ከፍላለች። ሜክሲኮ ውስጥ ብቻ ከ100ሺ በላይ ሰዎች ከእጽ ጋር በተገናኘ ተገለዋል። ይህ ቁጥር መሃል አሜሪካ ከሚገኙ ሀገራት ከተፈጸመው ግድያ ምናልባትም ተመሳሳይ ይሆናል፣ አሊያም ይበልጣል። የመንግስታቱ ድርጅት በጎርጎሮሳውያኑ 1998 ዓ ም በሰጠው የመፍትሄ ሐሳብ ላይ ከእጽ ነፃ የሆነች ዓለምን መፍጠር እንችላለን ይል ነበር። ይህ በቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን ነበር የተነገረው። ኮፊ አናን ዛሬ ይህንን የቀድሞውን ሀሳባቸውን ቀይረዋል። አናን የካቲት መጨረሻ ላይ ደርሽፒግል ለተሰኘው የጀርመን መጽሔት በሰጡት ቃለ ምልልስ እጽን መጠቀም ሕጋዊ እናድርግ ሲሉ ነው የተናገሩት። እንደ ኮፊ አናን የማጠቃለያ ግምገማ እጽ የብዙ ሰዎችን ህይወት አንኮታክቷል። ግን ከመንግስታቱ የሚወሰዱ የተሳሳቱ እርምጃዎች ደግሞ ሰዎችን ለሰቆቃ አዳርጓል። በኒውዮርክ በተካሄደው ጉባኤ የተካፈሉት የጀርመን የእጽ ጉዳዮች ተጠሪ ማርሌነ ሞርትለርም ከእጽ ነጻ የሆነ ዓለምን መፍጠር የማይቻል ከባድ ጉዳይ ነው ሲሉ ነው የተናገሩት። ለእኛ እውነታውን በጥሞና ማየታችን አስፈላጊ ነገር ነው። በጎርጎሪያኑ 1998 ዓለም ከሱስ አስያዥ እጽ ትጸዳለች ተብሎ ነበረ። ዓላማው ወርቃማ ቢሆንም የሚደረስበት ግን አይደለም። ስለዚህም ቅጣት ሳይሆን የሰዎች ጤንነት ፍጹም ቅድሚያ የሚሰጠው ጉዳይ ነው መሆን ያለበት። በርካታ ሀገራት እጽን መጠቀም ከወንጀል ነጻ መሆኑን በማሳወቅ በሕግ እንዳያስቀጣ ለማድረግ የተለያዩ ሙከራዎችን እያደረጉ ይገኛሉ። ለምሳሌ በኡሩጋይ የተወሰነ ብዛት ያለው ካናቢስ የተባለውን እጽ መሸጥ ወይም ማብቀል ሙሉ በሙሉ ሕጋዊ ሆኗል። ካናዳም ይህንን የኡሩጋይን መንገድ መከተል ትፈልጋለች። ለሶስት ቀናት የተካሄደው ይህ የተባበሩት መንግስታት ጉባኤ ለማሳየት የፈለገው እፅን በተመለከተ የዓለም መንግስታት የትኛውን መንገድ መከተል እንዳለባቸው መሆኑን ነው የተገለጸው።